Voice of America. የህወሀት ማዕከላዊ ኮሚቴ ሁለት ወራት ለሚጠጋ ጊዜ ስብሰባና ግምገማ አካሄዶ ሲያበቃ በስራ አስፈጻሚ አባላት ላይ የማገድና ከስልጣናቸው የማንሳት እርምጃ መውሰዱ ይታወቃል። በትናንትና ውለት ደግሞ አዲስ ሊቀመንበር ለህወሀት ማለት ነው መርጦ ሌሎች አዳዲስ ሰዎችን ተክቷል። በዛሬ ውለት ባወጣው መግለጫም አዲሱ አመራር ለጋራ ፌዴራላዊት ዲሞክራሲያዊት ኢትዮጵያ ለልማትና የዲሞክራሲ ስርዓት ግንባታ ላይ የተጫወተውን ገንቢ ሚና አጠናክሮ ለመወጣት የሚያስችለውን አቅጣጫዎች ከህዝቦች ጋር በመመካከር እንደሚያከናውን አስታውቋል። ይህን አጠቃላይ የህወት ግምገማና ሹምሽር በተመለከተ በትጥቅና ትግል በድርጅቱ ውስጥ ጉልህ ስፍራ የነበራቸው የቀድሞ ታጋይ በአሁኑ ሰዓት የአረና ትግራይ አባልና የመድረክ ስራ አስፈጻሚ አባል የሆኑትን አቶ ገብሩ አስራትን ጽዮን ግርማ አነጋግራቸዋለች። አቶ ገብሩ አስራት ለቃለምልልስ ፈቃደኛ ስለሆኑ እናመሰግናለን። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ለሁለት ወራት ያህል ያካሄደውን ስብሰባና ግምገማ ተከትሎ የወሰደው የማገድ እርምጃ በፓርቲው አመራሮች ላይ ያሳለፈው ሹምሽር በኢትዮጵያ ለተከሰተው የፖለቲካና የኢኮኖሚ ቀውስ እንዲሁም ደግሞ ግጭት ለትግራይም ሆነ አጠቃላይ ለኢትዮጵያ ህዝብ የሚፈይደው አዲስ ወሳኝ ቁም ነገር ይኖራል ወይ? እንግዲህ እንደሚታወቀው ህወሓት ውስጥ ብዙ ጊዜ የስልጣን ሽኩቻዎች ይከሰታሉ። ይህ አሁን የተከሰተው የህወሓት ቀውስም በስልጣን ላይ የተመሰረተ ነው ብዬ ነው የማምነው። ለምንድን ነው? ሁለት ጎራዎች ነበሩ። አንድ ጎራ አፍቃሪ መለስ ከመለስ ስልፈት በኋላም የእሱን ራዕይ እንከተላለን የእሱን ለጋሴ እንከተላለን የሚልና በዚህ ለጋሲ ስር ተደራጅተው ስልጣን የተቆጣጠሩ በነ እነ አባይ ወልዱ፣ ወይዘሮ አዜብ፣ አቶ ቴድሮስ ሀጎስም ያካታል። እነዚህ ያካተተ ቡድን ነበር። በሌላ በኩል ደግሞ ይህን የመለስ ለጋሲን አንቀበልም ብለው የሚንቀሳቀሱና ስልጣንን ለመቆጣጠር የሚሹ በተለይ በተለምዶ እነዚህ ኦልድ ጋርድስ ወይ የድሮዎቹ የተሰናበቱት ሲንቀሳቀሱ ቆይተዋል። ይህ እንግዲህ ላለፉት ሶስት አራት ዓመታት ይሄ ትግል ሲከሰት ቆይቷል። የሀይል ሚዛኑ መጀመሪያ ላይ ወደነ ወይዘሮ አዜብ አቶ አባይ ያደላ ነበር። ከረጅም ጊዜ እንቅስቃሴ ራሳቸውን በሚሉት በፈጠሩት የኔትወርክ ትስስር በፈጠሩት እንቅስቃሴ የሀይል ሚዛን ተተለውጠው አሁን እነዛ ስልጣን ላይ የነበሩት ለእግድና ለሹምሽር ተዳርገዋል። እና ሌላ ቡድን በተለይ እና ቦይ ስብሀት እና ሌሎች እነዚህ የቀድሞዎች የሚባሉት የሚመሩት እነዚህ ኦልድ ጋርቶች የድሮዎቹ አንጋሹ ነው። እነሱ የሚፈልጋቸውን ወደ ስልጣን አምጥተዋል። ስለዚህ በመሰረቱ የስልጣን ሽኩቻ እንጂ ምንም አይነት የታየ የፈነጠቀ ምንም አይነት የሀሳብ ልዩነት የርዕዮተ ዓለም ልዩነት አላየሁም። እኔ እንግዲህ በእነሱ እንደሚሉት በአሰራር በመሰረቱ የህወሓትን ርዕዮተ ዓለም የህወሓትን የፖለቲካ ፕሮግራም ተቀብለው በዛ በአሰራር እነዛን ከሰዋቸዋል። ጸረ ዲሞክራሲ ናቸው፣ በኔትወርክ ናቸው ስልጣን የተቆጣጠሩት በዛ የሚሰሩ ናቸው፣ ስትራቴጂክ አመራር አልሰጡም፣ ተዳክመዋል፣ ከሌሎች የኢህአዴግ ድርጅቶችም ጋር እንድንናቆር ያደረጉ እነዚህ ናቸው ብለው ክስ በመዘደር እነዚህን አስወግደዋል ማለት ይቻላል። ስለዚህ በዚህ አይነት የተደረገ ሽምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ህዝብም ትግራይ ህዝብ ማወቅ ያለበት መስለ ምክንያቱም የትግራይም ህዝብ ይሁን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው። የዲሞክራሲ ጥያቄ፣ የነጻነት ጥያቄ፣ የፍትህ ጥያቄ፣ የተለያዩ መሰረታዊ ፖሊሲዎችን ይነኩና ለውጥ የሚፈልጉ ጥያቄዎች፣ የስርአትነት ጥያቄ፣ በወጣቱም የግብር ከመጠን በላይ መጫና፣ ይሄ ማስተካከል ፍትሐዊ የመሆን ፍትሐዊ ግብር አከፋፈል እና መሰረታዊ የሆኑ በርካታ ጥያቄዎች ተነስተዋል እና ይህን ሊመልስ የሚችል አካሄድ አይደለም አሁን እያየ ነው ያለን። ስለዚህ ምንም አይነት እርባና አይኖረውም። አንዱ ስሮ መንግስት ተገስሶ ሌላው ስሮ መንግስት የስልጣን ስልጣን የተቆጣጠረበት ሁኔታ ነው ያለው። ከዚህ ያለፈ የሀሳብ ልዩነት፣ የመስመር ልዩነት፣ የርዕዮተ ዓለም ልዩነትና የመሰረታዊ ለውጦች አጀንዳ ያለውም እና ይሄን ያልተመለከትነም እስካሁን እነሱም የተናገሩት አይደለም። በአሰራር ነው በአሰራር ያለው ልዩነት ነው። እነዚህ ሰዎች ከስልጣን እንዲ ታገዱ፣ ያፈረጉት እንግዲህ አቶ ገብሩ፣ አሁን በተለይ የድሮዎቹ ቡድኖች ናቸው አሁን ያለውን ስልጣን ሲይዙ የሚታዩት ብለዋል ና የታገዱት ደግሞ አሉ። ይሄ ግምገማ መቆየቱ ከሁለት ወር በላይ ነው የፈጀው። በእርግጥ በመሀል ላይ መግለጫዎች ይወጡ ነበረ። ከዛ ደግሞ ተመልሶ ስብሰባ ይቀጥላል ና ውስጡ አጨቃጫቂ እንደነበረ ውይይትን የያዘ ወይም ደግሞ በጣም የጠነከረ እንደነበር መገመት ይቻላል መረጃዎች ባይወጡም ያ የጭቅጭቅ አጀንዳ እንደው መረጃ በእርሶ በኩል ካሎት ወይም ደግሞ እንደው ዙሪያ ገባውን ከቃኙ፣ ያ አጀንዳ ምንድን ነው? ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው መረጃው፣ ለህዝብ አልወጣም። አዎ፣ እስቲ እሱ ምንድን ነው? ገብቶኛል። እንግዲህ እንደ ሰበብ እንደ ፕሪቴክስት ያስቀመጡት አሁን በስልጣን ላይ የነበረው የነ አቶ አባይ አመራር ና ወይዘሮ አመራር መሰረታዊ የሚባሉት ምግድ ፈቶች አሉበት ነው ያሉት። ይኸው ምንድን ነው ያሉት? አንዱ በኔትወርክ ነው እየሰራ ያለ እርስ በርስ በትስስር እንጂ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይሰማራበት እና በኔትወርክ ወይ ደግሞ እንዲሁ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽመዋል ነው ያላቸው። ሁለተኛው ክስ ሌላው የከሰሳቸው ይሄ የጂቲፒ ሁለት ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድን ነው ይሄ እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው አምሳ ዘጠኝ ገጽ የያዘ ሪፖርት ነው የቀረበው አንኳር ጉዳዮች ግን እነዚህ የያዘ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹምሽር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርዱ የተደረጉት። እነሱ ደግሞ ስራ ሰርተናል በትክክል በሂደት አንድ ግድፈቶች የሚሆኑ ይችላሉ፣ ግን ደግሞ ተገቢውን ስራ ሰርተናል ፈጽመናልም። በዚህ ክርክር ነው ረጅም ያስቆያቸው። ከዚህ የሚነሱ ብዙ ጉዳዮችም አንስተዋል። እንግዲህ እርስዎም መጀመሪያ ላይ እንደ ጠቀሱት ይሄ ቡድን ምንም ለውጥ አያመጣም ብለዋል። በእርግጥ እንደገና ደግሞ የህዝቡ ጥያቄዎች የትግራይ ህዝብም፣ የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን፣ የመናገር ነጻነትም እንዲመጣ የሚጠይቁን ይጨምራል ና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ የመረጃ ደህንነት እንግዲህ፣ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጠምባቸው ይጠቀሳልና፣ እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሚኒኬሽን ሚኒስተርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያዩታል? በእርስዎ በኩል አንዳንዶቹን ሰዎች ያውቋቸዋል የሚል ግምት ስላለ አብዛኛው አውቃቸዋለሁ፣ በስልጣን ላይ ያሉት። በዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት። ምክንያቱም እስከ ቅርብ ጊዜ የሚናገራቸው ንግግሮችም አዳምጣለሁ። የማዳምጠው ምንድን ነው? ኢትዮጵያ ውስጥ ይሄ አብዮታዊ ዲሞክራሲ የሚባል ከዛም ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝና ህዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከተሉ ናቸው። ሁሉም ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቅራቢው አቶ አለም ገብረዋሃድ ናቸው እንግዲህ ሪፖርትን አቀረቡት የሚባሉት ከዛ በፊት በትግርኛ የተጻፈ ሪፖርት አለ። በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው። አረናን እንደ ጠላት ነው የፈረጁት። ሌሎችም አሁን ወጣቶች በትግራይም በሌላም አካባቢ የሚደረጉ ተንቀሳቃሾች ጠላት ብለው ነው የሚፈርጁት እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚች ሀገር ያመጣል ተብሎ የሚታሰብ አይመስለኝ። ተቃዋሚ እንዳይኖር፣ የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው እና አሁንም እንዳልኩት እነዚያን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም በኔትወርክ እጥራችኋል ብለው ቢገመግሙም፣ ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም፣ መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት ስምንት ነጥብ አምስት ሚሊዮን በኢትዮጵያ በትግራይም ሰባት መቶ ሺህ አባል ይህን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳይንቀሳቀስ የሚያደርግ የተንቀሳቀሰ ቢኖርም የማሰሩ የማሳደዱ ጭራሽ መብት የማፈኑ ስራ የሚሰሩ ናቸው። ይሄ እንግዲህ በደህንነቱ ኃላፊ ሹም ብቻ የሚፈጸም አይመስለኝም። የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ አለበት ከአይዲዮሎጂ ወይ የሚመነጭ ከርዕዮተ ዓለሙ የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህንነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል። ጌታቸው ረዳም ግን፣ ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች፣ እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው የሚያምንም አይመስለኝም። እንደዚያ ፍንጭም አላየሁም። ይሄን ካልተቀበለ ማለት ኢትዮጵያ ህዝብን ያንገሸገሸው ይሄ የምናየውን እልቂት የምናየውን እስር፣ ቀደም ብለም ሲታይ የነበረው በፖለቲከኞች በጋዜጠኞች በሲቪል ማህበረሰብ የሚደርሰው ወከባ ይህን ሁሉ የሚቀይር ፓኬጅ እስከሌለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብም። ያው የአንድ ፓርቲ ፈላጭ ወራጭ አገዛዝ፣ አይዲዮሎጂውም እሱ ነው፣ የፖለቲካ አቅጣጫውም እሱ ነው። ይህን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም። በዚህ ሀገር የህወሀት ማዕከላዊ ኮሚቴ አቋም መግለጫ አውጥቷል። ና ሶስት ገጽ ያለው መግለጫ ነው። ከመግለጫው ውስጥ አንዱ የአርሶ አደሮች ና የከተማ ነዋሪዎችን በተመለከተ ለነሱ በተላለፈ መልዕክት ላይ ህወሀት የትግራይ ህዝብ የትግል ውጤት ና መሪ ድርጅት ነው ይላል ና ጥንካሬውም ለህዝቡ ካለው ታማኝነት ና ወገንተኝነት የሚመነጭ ነው ብሎ በቀጥታ ለህዝቡ የተላለፈ መልዕክት አለው በህዝቡ በኩል አሁን ባለው ሁኔታ ህወሀትና የህዝቡ ግንኙነት ምንድን ነው? ምን ይመስላል? ህወሀትና ህዝቡ ሆድና ጀርባ ከሆኑ ቆይተዋል። ህዝቡ በርካታ ጥያቄዎችን ሲጠይቅ ቆይቷል። ቅድም እንዳልኩት ነጋዴው ፍትሐዊ የሆነ የግብር ብያ የተጣለ አይለም። ገበሬው እንዲያውም ረስታችሁናል፣ እኛ በድህነት ስንማቅቅ ሚሊዮነሮች ሆናችኋል እያላችሁ ታላግጣላችሁ? እኛ ግን በድህነት ስር እየማቀቅን ነው እንዲያውም ተመቷችሁ ነን። እስካሁን ድረስ የእርዳታ ተቀባይ ሆነን ያለንበት ሁኔታ ነው ያለው። ወጣቱ ላጥመን ነው ያለ ነው ከዩኒቨርሲቲ ተመርቀን እንዲያውም ለዛች ለድንጋይ ፈለጣ በኮብልስቶን እንኳ በወገን የሚሄድ ነው እና እናንተ ደብታችኋል። እና በእርግጥም ደብታችኋል። ብዙዎቹ በጣም በተኩራር አምሮ የሚኖሩ ናቸው። ከህዝቡ ጋር ጭራሽ የማይገናኝ ትላልቅ ህንፃዎች ያበጁ፣ ሚሊዮኖች የያዙ እነዚህ በምንም መንገድ ህዝቡ እንዲወክሉ አይችሉም። ገና ከአስራ አምስት ዓመት ከሀያ ዓመት በፊት ጀምረው በርካታ ሀብት ያፈሩ በዚህ አመራር ውስጥ አሉ፣ ያውቁታል እነሱም። ስለዚህ እነዚህ ሁሉ ጊዜ ህዝቡ እንደዚህ እናደርግልሃለን ከአንተ አብራክ የወጣን ነው ይሄ የሚጠቀሙበት ነው። እንግዲህ ውሀት በትጥቅ ትግል የመጣ ስለሆነ የህዝቡን ስሜት ለመቀስቀስ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል፣ አንተም ከፍለል። በዚህ መኖር አይቻልም። ከሀያ ስድስት ዓመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው። ህዝብ የሚፈልገው ፍትህ ነው። ህዝብ የሚፈልገው ነፃነት ነው። ህዝብ እየፈለገ ያለው አጠቃላይ ስርአት ፍትሃዊ ስርአት ነው እየፈለገ ያለ። ስለዚህ ህወሀት ብዙ ጊዜ እኮ ተናግሯል። ህዝቡ ቀደም ሲል ምን ሲል ነበር? አቶ መለስም ሄደው ቀደም ሲል ሄደው ምንድን ነው፣ ላም እሳት ወለደች እንዳትገፋው ልጃ ሆነባት እንዳትልሰው ደግሞ እሳት ሆነባት የሚለው ምሳሌ ሊሰጣቸው ነበር። አሁን ግን ይሄም የለም። ህዝቡ በተለይ ወጣቱና ውሀት በጣም ተለያይቷል። ህዝቡም ቢሆን ምሬቱን ባያገኘው መድረክ ሁሉ እየገለጸ የሚኖር ነው። ስለዚህ በዚህ አይደለም ህዝቡን መፋሳት የሚቻለው። አሁን በተጨባጭ ምን የልማት አቅጣጫዎች አሉ? ምን ህዝቡ ዘንድ ደረሰ ልማት? ምን ነፃነት አምጥተዋል? ምን ፍት አምጥተዋል? ከእነዚህ ውስጥስ የሚጠየቁ የለውም ወይ የሚለው ነገር በተጨባጭ ይሄ ነው። ህዝቡ እየፈለገ ያለው ለውጥ ነው እየፈለገ ያለው ለውጥ ናፍቋል። እንግዲህ አየነው እኮ ኢትዮጵያ የተከሰተው ኦሮሚያ አማራም ያለው እንደዛ ባይፈነዳም እንደዛ ስፋት ባይኖረውም በትግራይም በሌሎችም አካባቢዎች ይሄ መሰረታዊ ጥያቄ ነው። ይህን ሳይፈቱ እኛ ለእናንተ ቁመናል የሚለው ነገር ቀልድ ነው ሆኖ የሚታየው ። እሺ አቶ ገብሩ አስራት ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ከጊዜ አንጻር እዚህ ጋር እንግታው፣ ነገር ግን በሌላ ጊዜ መልሰን እናገኘታለን። ለዛሬው በጣም እናመሰግናለን። እግዜር ይስጥልን። እናመሰግናለሁ።